<laughs> dj Fatso. that's a brand name. that's a brand name. i stand behind it. i guarantee it. they know that, even if they don't know me anymore than they know the, the, the chairman of general mills. dj Fatso. my man, god loves me. Pick it up. this is a dj Fatsu exclusive. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም እንጀምር ያለው <laughs> <Money>. <laughs> well everybody, you know, everybody people are into the Kemakem thing. Uh, yeah. You know? Yeah. <laughs> <laughs>

ኢንተርቪው ሰታኝ ነበርና የዛሬ ቆርጫ ያስደመጥኳችሁ ነው። ፕሮግራማችን እንግዲህ ጀምረዋል። በእሷ ሙዚቃ እንጀምር። የማህሙድ አህመድን አባይ ማዶ የተሰኘውን እንግዲህ በተቻላት መጠን እየተኮላተፈች ተጫውተዋለች። እሱን ወደ እናንተ እናደርሳለን። ዲጄ ፋቱኝ ጋቢና ቪኦኤ ነው ፕሮግራማችን አባይ ማዶ Abai maro hila ser ya lo bere en ana kabere Obera hiale ber wich bu hadere waga te kabe ba mare tausere an kro pe misra la ger

A crap you can be a net yellow a Wo the you get that U had a Are yo the mama Are yo the Are yo the لأنني لأنني لأنني لأنني لأنني لأنني لأنني لأنني لأنني لأنني ፕሮግራማችን ይቀጥላል። ማስተናገዳችሁ ዲጄ ፋቱ ነኝ። ያደመጣችሁት ሙዚቃ እንግዲህ የመክሊክ ሄደሮ ነው። ባለፈው አልበሟ ላይ ያወጣችሁ ኦሪጂናሉ ደግሞ የማሙድ አመድ ነው። ሁላችሁ የምታውቁት ሙዚቃ ነው። እሷ ደግሞ በተቻላት አማርኞቿን ሰብሰብ ሰብሰብ ሰብሰብ ሰብሰብ አድርጋ ነው አባይ ማዶ ነው የተጫወተችልን። ዲጄ ፋቱ ነኝ። እንግዲህ ዛሬ አርብ ነው። ጋቢና ቪኦኤ ላይ አርብ አሪፍ አሪፍ አሪፍ አሪፍ ሙዚቃ ነው የምናደምጠው። ፕሮግራማችን ይቀጥላል። በማስከተል የምጋብዛችሁ ሙዚቃ አዲስ ኳየር ናቸው መረዋ ኳየር ይሰኛል። የኩኩ ሰብሰቤን ነገሩ እንዴት ነው እንዴት ነው ነገሩ እንዴት ነው

ሽ ሀሳብ ላንተ ብቻ ነው። ነገሩ እንዴት ነው? ነው ነገሩ እንዴት እንዴት ነው? che <laughs> ha እኛ አስክ እጠይቅ መልስ የለኝ ካንተ ሌላ ወሪ ቀልድም ቢነገረኝ አይሆንልኝም። ተ አይሳካልንይ ካጠገቤ ስትርቅ ቅር ይለኛል። እባክህ we mian te ta نقروا <applause> كعبدلو <applause> To a good i زي <applause> <applause> ነገር ለየ ሓደራ ኣነ ኸበይከም ዘፍክራ ወዝ ብጠሚትከዓ ትፍቶ እውል እንተናይኦ ሰደቶ ንገርዋይ ንገርዋ ንገርዋይ ንገርዋ i hey. ንገርዋ አደራ አማኑኤል ነበር ያስደመጥኳችሁ። ፕሮግራማችን ዲጄ ፋቱን የፕሮግራማችን ጋቢና ቪ ነው። ዲጄ ፋቱ ቪ ቀድሞ ከቻለ ኤኒዌይስ፣ ያደመጣችሁ ትግርኛ ሙዚቃ በጣም የወደድኩት ሙዚቃ ነው። አደራ ንገሩልኝ፣ አደራ ብሏል። ምን እንደሆነ ባይገባኝም ግን ሰምቲንግ ሰምቲንግ የሆነ ነገር። ኤኒዌይስ ትላንትና ማርች ኤይት ነበረና የዓለም አቀፍ የሴቶች ቀን ነው። ፕሮዲሰር ሲድራቅ አለ እዚህ። እሱ ነው ያስታወሰኝ ትላለህ። ነገሩ የሴቶች ሙዚቃ ተጫውተናል። ዛሬም ነገሩ በሴቶች ሙዚቃ ነው፣ ሞቅ አድርገን የጀመርነው። በዚህ አጋጣሚ እንግዲህ ከጋቢና ቪኦኤ ለመላው በጣም ውብ ለሆናችሁ ሴቶች ከውጭም ከውስጥም ማለት ነው፣ ኢንሳይድ አውት ይባላል። ለእናንተም መልካም የሴቶች ቀን እንመኝላቸዋለን። ከዚህ ከስቱዲዮ ዲጄ ፓቱ ነኝ፣ ሲድራቅ አለ ደግሞ፣ ዳኒ ዳኒ ዳን ብራውን ዳን ብራውን፣ ሁላችንም በአንድ ላይ መስመር ላይ እንግዳ አለኝ። አዲስ ሙዚቃ ወጥተዋል። ከዚህ በፊት በተለያየ ነጠላ ዜማዎቹ ታውቁታላችሁ። አልበም አላቸው ለሶስት ሆነው እና ብዙዎቻችሁ የምታውቁት ሙዚቀኛ ነው። ቃቆ ጌታቸው ይባላል። ሄሎ ቃቆ፣ እንደምን አለ? እግዚአብሔር ይመስገን። ሰላም፣ እንዴት ናቸው? አለሁ። ድምጽ ግን ይለያል። በሙዚቃ እና በአሁን ወይስ ቁጣኝታ ነው? ወፈረ ቀጠነ? ወፈረ። የኔ ነው መሰለኝ የራሴ። ያው ከሙዚቃ ኋላ ትንሽ በላው ነገር መሰለኝ። አሪፍ ነው ምግብ። አንተ ድምጽ ላይ ነው የሚያወፍረው ማለት ነው። አሪፍ ነገር ነው። ሰውነት ላይ ጠብ አላለም። ሰላም ነው አለን። እግዚአብሔር ይመስገን ደህና ነን። እንዴት ይዟችኋል? እንዴት ይዟችኋል? አገር እንዴት ነው? ስራ እንዴት ነው? ኑሮ እንዴት ነው? ሁሉ ነገር ሰላም ነው። እግዚአብሔር ይመስገን ሁሉ ነገር ደስ ይላላታ። በጣም አሪፍ እሱ ነው የሚፈለገው። በቅርቡ እንግዲህ ሁለተኛ ቁጥር በፊት አሮጌ አራዳ የሚል ሙዚቃ ነበረ እና ሁለተኛው ቁጥር ለቀሃል። በጣም ብዙ ሰዎች ወደውታል። እኔም በተለያየ አጋጣሚዎች አጫውቻለሁ። በጣም ደስ የሚል ሙዚቃ ነው። ምንድን ነው ከስሙ እንጀምር። አሮጌ አራዳ አርጃ አራዳ ነው ወይስ ምንድን ነው ሀሳቡ? ያው ብዙ ሰው እንደዚያ ነው የሚያስበው። አሮጌ አራዳ ማለት እኔ ተወልጄ ያደኩበት ሰፈር ነው፣ የሰፈር ስም ነው፣ የሰፈር ስም ነው። አሮጌ አራዳ ተወልጄ ያደኩበት ሰፈር ነው። ግን ያው አራዳ ስትል አራዳ በየትኛውም አቅጣጫ ብትሄድ አራዳ አለ። አዲስ አበባ ብትመጣ ፒያሳ ላይ አራዳ አለ። ወደ ጅማ ብትሄድ አራዳ አለ። ሐዋሳ ላይ ብትሄድ አራዳ፣ አዳማ ብትሄድ አራዳ፣ ሁሉም ቦታ አለ። እና እኔ ራሴን አራዳ፣ ሌሎቹንም አራዳዎች ወክዬን የሰረክ ግን አሮጌ አረዳ ማለት ተወልጄ ያደኩበት ሰፈር የት አካባቢ ነው አላውቅም ነበር። አይገርምም? አዲስ አበባ ውጡ ስን ወላይታ ሶዶ ነው። ወላይታ ልኔ ወላይታ ልኔ፣ እዛ ነው ተወልጄ ያደኩት። እዛ እንግዲህ ወላይታ ሶዶ ሶዶ ውስጥ ያለ ሰፈር ነው። አሮጌ ረዳ ይባላል። እንግዲህ ልክ እንደ አሮጌዋ አውሮፕላን ማረፊያ ማለት ነው። በረሃ እንደዛ እና እዛ አካባቢ ምን ታሪክ አለው? አካባቢ ወይ፣ በጣም ብዙ ታሪክ አለው። በጣም አሁን እናውራ ቢባል በጣም ረጅም ነው። ብዙ ብዙ የምትመዘው የለም። ምን ልምዘዝ በቃ አሮጌ አራዳ ማለት በጣም ፍቅር ታቃለ ፍቅር ያለበት አካባቢ ነው። ትንሹም ትልቁም ተከባብሮ የሚኖርበት አካባቢ ነው። እንግዲህ በተወሰነ መልኩ ቢሆን ያው ክሊፑ ላይ ቁጥር ሁለቱ ላይ ስፔሻሊ በአሁኑ በአዲሱ ለመግለጽ ሞክሬያለሁ። ብዙ ሰዎችም ወተውበታል፣ በጣም ብዙ ሰዎች ወተውበታል። በአርት ዙሪያ ያሉ ሰዎችም የነካም እዛው አካባቢ ከዛ ነው ብዙ ልጆች የሙዚቀኛና የሙዚቃ መፍለቂያ ነው ባቸው። አንድ ተመዘዟል ቃቆ ማን ነው እስኪ ለማያውቁ ሰዎች እስኪ እራስን አስተዋውቅ። በዚህ ጀምሬያለሁ ግን ላይክ እንዴት ጀመርክ? ባጠራ ጠራ አድርገን እንዴት ጀመርክ? እንዴ ነው ጉዞ ምናምን የሙዚቃ ጉዞ ጠቅጠቅ አድርገን እንዴ። እሺ እኔ ተወልጄ ያደኩት ዛወላይ ታስወዶ ነው እዛው ወክማ አለ ሙዚቃ ሙዚቃን ስጀምር ያው ከልጅነቴም ውስጤ ስለነበረ አድጌም ራሴን ሙዚቃ ውስጥ ነው ያገኘሁት። በዚህ ጊዜ ጀመርኩኝ። ሌላ አልችልም፣ እዛ ነው የሚሄድ። ቤት ውስጥ የሆነ ለበዓል ሲሰበሰቡ ምናምን እዘፍንላቸው ነበር። ተውን ነበር ይሄን ነገር አስታውሳለሁ። እጣ ነው የሚሄድ ማለት ነው። እና ከዛ ኋላ ከፍ እያልኩኝ ስመጣ ወክማ የወክማ ልጅ ነኝ። ማስታወቂያ እናስተምራለን የሚል ማስታወቂያ ተለጠፈ። ያን ያው እኔ ከአሞዙ ሙሉቀን ደግሞ ከእኛ ጋር መንገደኛ አልበም ላይ ያለ ልጅ አለ ሙሉቀ እንዳዊት። እኛ ሶስታችንም እዛ ነው ያው ማለት እየጀመር ነው ሙዚቃ እኛ እዛ እየተማርን በመሀል እኔ ከዛው ከከተማው ባንድ ጋር እየተንቀሳቀስኩ እንሰራ ነበረ። የባንዱ ኃላፊ የወክማ ላይ የሚያስተምረን ሰው ነበርና ያው እንቅስቃሴን አይቶ ከነሱ ጋር እንድሰራ እድሉን ሰጠኝ። ከዛ ኋላ ወደ አዋሳ ነው የመጣሁት። አዋሳ ላይ በተለያዩ ናይት ክለቦች እና ፍላሚንጎ የሚባል ባንድ ነበረ ከእነሱ ጋር ከቢጂአይ ጋር እየዞሩ ፕሮሞሽን ይሰሩ ነበር። ከእነሱ ጋር ሰራሁን። ከዛ ኋላ እንግዲህ ቀጥታ ወደ አዲስ አበባ ነው የመጣሁት ተመለስኩ። አዲስ አበባም እንደዚሁ የተወሰኑ ናይት ክለቦች ላይ ምናምን ሰራሁ። ከዛ ወደ ራሴ ስራ መጣሁ ማለት ነው። ከዚህ በፊት ሌላ ግሩፕ ጋር ያወጣኸው ሙዚቃ አለ አልበን መጀመሪያ እዚህ እንደመጣ አሮጌ አራዳን ሰራሁን። እሱም ሰክሰስ አድረገ። ከዛ በኋላ ከነ ትዕግስት ወይሶ እና ከነ ሳሚ ጎጋ በፊቸሪንግ ገደገደው ማለት ነው ከነ ቲጂ ጋር ሰራሁን። ከዛ በኋላ ለሰባቶነ መዋይደበበ እነ ታምራ ደስታ ማሚላ ኪችን የሆነን ደግሞ ድጋሚ አንድ ዘፈን ሰራን። ከዛ በኋላ ወደ አልበም ነው የመጣሁት። መንገደኛ የሚል አልበም ሰርተናል ከጓደኞች ጋር እኔ ብስራትና ሙሉቀን ማለት ነው። እና ያው እኛ የራሳችንን አልበም ጨርሰናል፣ ሙሉ ሙሉ አልበም። እና ያው ከሰውም ጋር ለመቀላቀል በደንብ ያለውንም ነገር ለማየት ከዛ በተረፈ ደግሞ ይሄ አብሮ የመስራቱ ነገር እየጠፋ መጥቷል። አሁን ካየህ አልበም በግሩፕ ሆነ ይሄ አንድ አልበም የመስራት ነገር እየጠፋ መጥተዋል እና ያንንም ወደ እኛ ዘመን አምጥተን ገባ፣ እንግዲህ እስኪ አብሮ መስራቱ ምን ይመስላል የሚለውን አራት አራት ዘፈን ከእያንዳንዳችን አድርገን የግሩፕ ስሜት እንዲኖረው ደግሞ አንድ ዘፈን በጋራ ዘፈንን። በጣም አለ ያው ብቻ ጥሩ ነበረ። እንዴት ነው ሙዚቀኛ መሆን ኢትዮጵያ ውስጥ? አሁን ኢትዮጵያዊ ሙዚቀኛ መሆን እንዴት ነው በአሁን ጊዜ በአሁኑ ሰዓት በአሁኑ ሰዓት በጣም ከባድ ነው። ትንሽ የሙዚቃ ኢንዱስትሪ ያው እውነት እውነቱን መነጋገር ያለበት የሙዚቃ ኢንዱስትሪ ትንሽ ልክ አይደለም፣ ትንሽ ተምታቷል አይነት ነገር። አሁን በዚህም ሰዓት ሙዚቀኛውንና ሙዚቀኛ ያልሆነውን ሰ ሁሉም ሰው ተነስቶ መስፈን ጀምሯል እና ያንን ነገር ለመለየት በጣም አስቸጋሪ ነው። ከዛ በተረፈ በሙዚቀኛው ጋር ግን ውድድሩ በጣም በቃ ሀይ ነው ግን ደስ ይላል። ፈተና አለው፣ ፈተና አለ። ግን ፈተናውን ስታልፈው ደግሞ አሪፍ ወደሆነ ምዕራፍ ትሸጋገራለ። ተፈትነ ስታልፍ ደግሞ ነገሮች አሪፍ ይሆናሉ ብዬ አስባለሁ። እንደኔ ግን አሁን ባለው የሙዚቃ ኢንዱስትሪ ሙዚቃው ደስ የሚል ነገር ለኔ ያለው። በዚህ በኩል ደግሞ አንዳንድ የተምታቱ ነገሮች አሉ። ባለቤት የለውም ይመስለኛል። ያው በኮፒራይትም በምንም እንግዲህ እነ ኤልያስ መልካ የጀመሩት ነገር አለ ምናምን እነሱም ይሄ ነገር አሪፍ ከሆነ ወደፊት ጥሩ ነገር ይኖራል ብዬ አስባለሁ። እንደስ ይላል ያለው ነገር በጣም አሪፍ እንግዲህ። በመጨረሻ ያው ሙዚቃህን ጋብዝና ያው እንደ መታወቂያ ነው። ሌላ ጊዜ ደግሞ ተመልሰን ደግሞ በደንብ እናወራለን። ለሙዚቃ እንደዚህ አይነት ማስባቸው ነገሮች አሉ፣ ውይይቶች እና እዛ ላይ እንግዲህ እንደ ሙዚቀኛም እንደ ባለመብት እንደ ባለ ድርሻም እናወራለን እና ሙዚቃህን ጋብዛ እንግዲህ፣ አዲሱ ሙዚቃን። እሺ፣ እንግዲህ ያው ሙዚቃ ቁጥሩ ሁለት። ክሊፑን በጣም ተለፍቶበታል። ካየኸው ያው አይተኸዋል። በጣም ብዙ ሰዎች ተሳትፈውበታል በፕሮዳክሽኑም፣ ከግጥም ዜማ ጀምሮ ብዙ የተለፋበት ስራ ነው። ክሊፑን ያላዩት ገብተው ዩቲዩብ ላይ ቀቁ ጌታቸው አሮጌ አረዳ ቁጥር ሁለት ብለው ማየት ይችላሉ። አንተም በድምፅ ኦዲዮም ቀብዝልኝ እና ይሄን እድልም ስለሰጠህኝ።

በጣም አሪፍ። ስለዚህ ጋብዘዋል፣ ሙዚቃውን በጣም እናመሰግናለን። ተመልሰንም በሌላ ቀን እንደምንገናኝ ተስፋ አደርጋለሁኝ። አሮዴ አራዳ አሮጌ አራዳ የተሰኘው ሙዚቃ እንጋብዛለን። ቻው፣ እናመሰግናለን። Push the button and kick. Put and You're not looking for searching. down the scene. dance in የተከበራቸው አድማጮቻችን እንግዲህ ያደመጣችሁት የካቆ ጌታቸውን ሙዚቃ ነበር። አዲስ ካወጣው ሙዚቃ ላይ ነበር እየጋበዝኳችሁ ዲጄ ፋቱ። እንግዲ እንግዲህ ፕሮግራማችን ሊጠናቀቅ አንድ ሙዚቃ ነው የቀረውና ያንን ሙዚቃ ጋብዛችኋለሁ። ከዛ በፊት ግን ዝም ብሎ መሰነባበት የለም አለ። በጣም እናመሰገናለን ስላደመጣችሁን፣ ከኛ ጋር ስለሆናችሁ፣ ስለምትወዱን፣ ስለምትረዱን፣ በኮመንት በሞራል ስለምትደግፉን በጣም እናመሰገናለን። ዲጄ ፋቱ ነበርኩኝ። እንግዲህ ዘና ፈጣን እንዳላችሁ ተስፋ አደርጋለሁኝ። ቅዳሜ እና እሑድ ነው እና ቅዳሜ እና እሑድ ይመቻችሁ። አሪፍ አሪፍ ነገር አድርጉ። ጥሩ ጥሩ ደግ ደጉን ዳትዘን እና በምታደምጡት በጌቶች ማሞ ያመኛል ያመኛል በተሰኘው ሙዚቃ አሰናበታለሁኝ። ፕሮዲውሰር ዳን ብራውን ነበረ፣ ኢንጂነር ደግሞ ሲድራክ ራስተማን ጨርሰናል። ደህና ሁኑ። got the time my mom. पाडियो सॻलया में